ልዑል ራስ መንገሻ ስዩም የቀድሞው ኢትዮጵያ ዲሞክራሲያዊ ኅብረት ኢድህ መሪ ከቀዳማ ኃይለ ሥላሴ የዘውድ ስርዓት ውድቀት በኋላ የጊዜያዊ ወታደራዊ አስተዳደር ደርግን ስርዓት ተቃውመው ወደ ሀገረ ሱዳን ተሰደዋል። ብዙም ሳይቆዩ ከኢድህ መስራቾች አንዱ ሆነዋል። የኢድህ ምስረታ ዋነኛ ተልእኮ ምን ነበር? እኔ ስደት እንደወጣሁኝ እንግዲህ እንዲሁ ዝም ብሎ ለመሰደድ መልክ ስላልሆነ ያላገባብ ሀገሪቱን በዚህ አይነት የሚመራውን በትግል መልክ መከላከል አለብን። በሚል ትግሉ መስመር ሲሄድ ያው ከትግራይም፣ ከቤገምድልም፣ ከወሎም ከየቦታው እየመጣ ይህንን ንቅናቄ ያልደገፈ መሆኑን በማረጋገጥ ይህንም ጋር አብሮ ድርጅታዊ መልክ አድርገን የኢትዮጵያ ዲሞክራቲክ ህብረት በሚል ስም ሰይምን በዛ መታገል ጀምረናል። አኔ መጀመሪያ መሰማ ላይ በደል አድራጊነት፣ ሁለተኛ ሁመራ ላይ በዛ በኩልም ደግሞ ባለው እንደዚሁ ድል አድርገን ተገዛጅተናል። እና ከሌሎቹ ጋራ የህብረት ትግል ለማድረግ ስንል ነው የኢትዮጵያ ዴሞክራቲክ ህብረት ያል ነው። በዴሞክራሲ የምነቃነቀ ኃይል ህዝባዊ ኃይል አብሮ መከላከል እንዲችል በሚል በዚያ መልክ የተሰራ ነው እኛ ከነበሩት ትግል ግንባሮች ጋር ስምምነት እየፈጠር ደርግን ተቃውመናል የኢትዮጵያ ዲሞክራሲያዊ ህብረት ኢድህን በሚመሰርቱበት ወቅት አብረው ከመስራቾቹ ከርሶ ሌላ እነማን ነበሩ በዛ ወቅት የኢድህ መስራቾች ዋና ፕሬዚደንታችን ጀነራል እያሱ የሚባሉ ነበሩ ከኔ ጋር ደግሞ ጀነራል ነጋተገኝ ንኢትዮጵያዳዳ ኮነን ከበጌን ደሪ ከወሎም ንረጃነት ብርሃን ለመስቀል ደስታ ከየ አገሩ ወኪሎ እየላኩ ከኛ ጋር በህብረት በደንብ አድርገው ይሰሩ ነበር። ሱዳን ውስጥ እያላችሁ ቅድም እናነሱት የትጥቅ ትግል አንቀሳቅሳችኋል። በወቅቱ የእናንተ ተዋጊዎች ጥንካሬ ምን ያህል ነበር? የመሳሪያና የስልጠና ድጋፍ እስከ የት ነበር የምታገኙት? እንግዲህ ይህማ ዴሞክራሲ እምነት ያላቸውና የእኛን ውግዘት የተቀበሉ ደጋፊዎች በማግኘት ስንቅም ሆነ መሳሪያም ሆነ አግኝተን ለመከላከል በቅተናል። ህዝቡም ራሱ የታጠቀው ራሱ ኢትዮጵያዊ ገበሬና ነጋዴ በየመልኩ ታጥቆ ከኛ ጋር ተከላከሏል። ትጥቅ ትግሉም ባሻገር በወቅቱ በደርግ ላይ ከፍተኛ አስቸጋሪ ሁኔታ ፈጥሮ የነበረው ከእንዱርማን ይተላለፍ የነበረው የእናንተ የሬዲዮ ጣቢያ የፕሮፓጋንዳ ዘመቻ ከባድ ነበር። ያስ ስኬታማ ሊሆን የቻለው እንዴት ነው? የምታስተላልፏቸውስ መልእክቶች በምን መልኩ ነበር የዛን ጊዜ የዘጋጁ የነበሩት? እኛ ካርቱም ጣቢያችን ይሁን እንጂ በበኩሉ አገር ውስጥ ቢሆን ብዙ ቦታ ተቆጣጥረን ስለነበረ

በየበ የተቻለውን ያህል አስተላልፈናል። ከአስራ ሰባት ዓመት በኋላ የደርግ መንግስት ከተመ ኢህአዴግ ስልጣን ይዞ የሽግግር መንግስት በመሠረተበት ጊዜ ኢድህ የሽግግር መንግስቱ ካል ነበር። በሽግግር መንግስቱ ወቅትስ እንደምንድን ነው ወደ አባልነት ልትገቡ የቻላችሁት? ባገኛችሁት የፓርላማ ወንበርስ ምን ያደረጋችሁት አስተዋጽኦ ነበር? በወቅቱ እውነት ነው ይሄ በጠቅላላው እኛ በበኩላችን እንደዚሁ ያለንን ትግል ከታገልን በኋላ በአስራ ሰባት ዓመቱ እንግዲህ በሀገር ውስጥም ሆነ በውጭ ተቃውሞ የደርግን አስተዳደር ለመገልበጥ ታግለናል እና ቶሮንቶ ስብሰባ አድርገን የትግል ግንባሮች የሆን ሁሉ በዚያ ትልቅ ስብሰባ አድርገን ስናበቃ ጥሪ ለሁሉም አቅርበን ነበረ። ጥሪያችንን ተቀብለው የመጡት የትግል ግንባሮች ሙሉ ነበሩ። አፓም ሆነ ሜሶ ሁላችንም እዚያ አንድነት ግንባር ፈጥረን ኢድሀቅ በሚል አቋም እንትን ብለን ነበረ እና የወያኔም ክፍል የነበሩት በዚያን ጊዜ በኋላ የሀደግ የሆነው እነሱም በበኩላቸው አሁን ለጊዜው በስራ ላይ ነን፣ ሜዳ ላይ ና እናንተ የምትወስኑበት ጊዜ እኛ በበኩላችን ደግሞ እናንተ ጋር አብሮ ለመስራት ዝግጅነን አብረን ሽግግር መንግስትንም እናቋቁማለን፣ በሚል ቃል ልከውብን ስለነበረ ያደግ አዲስ አበባን ኢትዮጵያን ደግን ገርቶ የተቆጣጠረ በኋላ በእኛም ያው አብረን እንድንሰራ አብረን የሽግግር መንግስቱንም እንድንቀጥል ተጋዘን መጠን እዚህም የፓርላማ የሽግግሩ መንግስት አባሎች ሁነን ስራ ጀምረን ነበረ። እዛ ላይ ልዩነት የተፈጠረው በኤርትራ ጉዳይ እውቅና አንስት መጣነት ይሰጠን ጠይቀዋልና መንግስት ብለው ሲሉ በእኛ ትንሽ የበኩላችን አሁን እኛ የሽግግር መንግስት ነን ገና መንግስታዊ ያክል ህዝባዊ መንግስትም የሆነ አይደለም። እና ህዝብና ህዝብ የኤርትራ ህዝብና ኢትዮጵያ ህዝብ ነው መነጋገር ያለበት ስለዚህ ጉዳይ እንጂ እኛ በዚህ በሽግግር መንግስት ደረጃ ያለን ነፃነት ነፃነት አደለም ብሎ መቀበል ያስቸግረናል፣ መሆንም አይገባውም በሚል ተቃውሞ አቀረብን። ከዛ በኋላ አይ እናንተ እንደዚህ ከሆናችሁ የሽግግሩ መንግስት አካልነት ለት ወንበራችሁን አስረክቡ ተብለን አስረከብ። ከዛ በኋላ የኢትዮጵያ ዲሞክራሲያዊ ህብረት ወደ ዲሞክራሲያዊ ፓርቲ ተቀይሮ በመጨረሻም በሁለት ሺ ሶስት ወደ ሌላ ፓርቲነት ተቀይሮ ነው ያለው። በዲሞክራሲያዊ ህብረት ኢድህ ውስጥ እርሶ በአባልነትና በመሪነት የነበሩበት ጊዜ መቼ ነበር? እንዴት ነው ያበቃው የእርሶ የአባልነትና የኢድህ መሪነት? እንግዲህ በዛው አብረን እዚህ ሳለን እንደ ፓርቲውን ሆነ እንድንታገል ተፈቅዶላል። አለጥርትን እና በኢትዮጵያ በነበሩት ሌሎች አካሎች ሁሉ በየብቻችን የራሳቸውን ስምምነት አድርገው ይሆናል። በእኛ በኩል ደግሞ ባለው የተቻለውን ያህል ያንን የመሰለን ዴሞክራሲያዊትን በተቃውሞ ተደራጅተን እዚህ ዴሞክራሲ መንገድ የራሳችን ሀሳብ ከማቅረብና ከማለት ወደኋላ አላልንም። እኔም ደግሞ አሁን ባለሁበት የእድሜ ሁናቴ ለመቀጠል አለመቻለኝ በማስረከብ ያው በበኩሉ እየተወከለ በየበኩሉ ያው እኛ እዚህ ጋር ለመተባበር ሞክረን በዴሞክራሲያዊ ስርዓት አብረን ለመስራት ብዙ ጊዜ ሞክረናል። በዚህ አይነት መልክ የእኔ ተግድ ሜዳ ባለ አቅም አሁን ዲሞክራሲያዊ መንግስት ከተቋቋመን በሀገሪቱ እንግዲህ በዛ ይተላል በሚል እኔም ከፖለቲካ አለሙም ለመውጣት በቅቻለሁ። የኢትዮጵያ ዲሞክራሲያዊ ህብረት ኢድህ በኢትዮጵያ ፖለቲካ ውስጥ የተጫወታቸው ዋነኛ ሚናዎች ምንድናቸው? በታሪክስ ምን አይነት ልዩ ስፍራ ይኖረዋል ይላሉ። ታሪክ እንደ ተግባሩ እኮ ነው የሚሄደው። ታሪክ እንደ ተርጓሚው ነው የሚሄደው። በበኩሉ እኛ የተቻለን ያህል ተቃውሞ ያቀረብነውን የኛ የመጀመሪያ ተቃዋሚዎች እንደመሆናችን መጠን በዚህ የኢትዮጵያ ህዝብ የደርግን አቋምና የዴሞክራሲያዊ መሆኑን ካረጋገጥ በኋላ ብዙ የትግል ግንባሮች ተፈጠሩ። እኛ በበኩላችን ጠሚና ተጫውተናል እላለን። በዴሞክራሲ መተዳደር አለበት ብሎ የሚለውን አላማ ሁሉም ነው የተቀበለው። አሁንም የሚያደግ ከዲሞክራሲ ያስተዳድራሉ ብሎ በሚለው አይነት እኛም ተቀብለን የሽግግር መንግስቱ አባል ሊሆንበት ያለ ነው። እኛ እንግዲህ መሰረታዊ ነገር ያወገዘው ደርግ ሁሉም አብሮ ያወገዘው እንጂ ብቻችን አለመሆናችን አረጋግጠውልናል። ልዑል ራስ መንገሻ ስዩም ቀድመው፣ የኢትዮጵያ ዲሞክራሲያዊ ህብረት ኢድህ መሪ። ስለ ቃለ ምልልሱም እናመሰግናለን። ያመሰግናለሁ እናንተም በእውነቱ የምታደርጉት በእውነቱ ገለጻ፣ እንደዚህም ደግሞ ማን ሰራ ማን አልሰራ፣ ምክንያቱም ምንድን ነው ብላችሁ በማበጠር በመሞከራችሁ ይህም የዲሞክራሲያዊ መንገድ ስለሆነ የእናንተንም ተግባር እግዚአብሔር በሰላም እንድታከናውኑት ተስፋ አለኝ። እግዚአብሔር ይስጥልኝ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።